የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ያስኩት የመብረሪያ ፈቃድ እስኪያልቅ ድረስ ማለትም ተጨማሪ አምስት አመት መብረር ሲችል፣ ነገር ግን በአንዳንድ ምክንያቶች አየር መንገድ ውስጥ በተፈጠሩ ሁኔታዎች ስራውን አቁሜ ጡረታዬ እንዲከበርልኝ አድርጌ አሁን የሚገኘው በጡረታ ላይ ነው። በማላውቀው ምክንያት ትሪፕል ሰብን እና ሰብን ሰብን አበረሩ። እንደ አውሮፓ አቆጣጠር ጥቅምት አስራ አምስት ከመግድ ነበር ትምህርት ወደ ሲያትል እንዲሄድ ግን ሀያ ቀን ያህል ሲቀረው አንዷ ጸሐፊ ደውላ ትሬኒንግ ተሰርቷል ብላለች። ቢሮ ጠይቅ፣ ግዴታ የለብንም የማስተማር በሚል ያስተሰረዘ ኮይንቱ ትሪፕል ሰን ና ሰን ኤት ሰን አልበረቱም ለማለት ሰባ ሦስት ዓመቱን አንጋፋ ድርጅት ይዞታ የረጅም ዓመታት ጉዞን የስኬቱን ምስጢሮችና ፈተናዎቹን በስፋት በሚቀኝ ተከታታይ ቅንብር ካፕቴን ብርሃኑ ወልደስላሴ ና ካፕቴን አንተ ሁነኝ ሞገስ ናቸው። የሰማችኋቸው በአረንጓዴ ቢጫና ቀይ መታወቂያው የኢትዮጵያ ኢትዮፒያን የሚለው ልዩ መጠሪያው ነው የኢትዮጵያ አየር መንገድ። ይሄ ሁሉ ድርድር የሰላም ውይይት ሲደረግ ተስፋ ነበር። አቶ ጌታቸው ተስፋ ነበረ። ምንድን ነው ተስፋው? መሰለ ዋን ቱ ዋን በነበረው ኮንታክት ላይ እንደተረዳ ነው እነሱም የሚሉትን ነፃነት በኃይል እንደማያገኙ እኛም ደግሞ ቀድሞ በነበረው ሁኔታ የኤርትራን እንትን መጠበቅ እንደማንችል በሁለታችንም በኩል ግንዛቤ ተደርሶ ነበር እነሱንም ፌስ ሴቪንግ በሆነ መልኩ የነበራቸውን የፌዴራል ስትራክቸር በጠበቀ መልኩ ሁኔታውን ለመፍታት ተስፋ ነበረው። በወታደራዊ ደርግ ስርዓት የነበረው የደህንነት አሰራር ምን ይመስል ነበር በሚል ኦታዋ ካናዳ ነዋሪ ከሆኑ አንድ የቀድሞ ከፍተኛ የደህንነት ባለሥልጣን ጋር የተጀመረ የራዲዮ መጽሔት ወግ በምሽቱ ቅንብሩም እርሱን የተከተለውን የኢህአዴግንና በሽግግር ላይ ያለው አዲስ አስተዳደር ያለፉ ጥቂት ወራት አሰራሮች፣ ይዞታና ቀጣይ ገጾች ምልክት ወደሚያደርገው ይሸጋገራል። ሁለቱ ቋሚ የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥም ለዝግጅቱ ውበትና ለዛ ብቻ ሳይሆን ያለ እነርሱ መጽሔት መጽሔት መጽሔት አይሸትም እና የምሽቱን ባለ ተራዎች መራርጠናል። እጅጉን እንደምንሰነበታችሁ ክቡራትና ክቡራን አድማጮች የረፍት ጊዜያችሁ ከራዲዮ መጽሔት ጋር አዝናኝ እንደሚሆን ተስፋ እናደርጋለን። እናም ከዛሬ ጥር አምስት ቀን 2011 ዓ ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ አቀናባሪያችን ብርሃን ኃይሉን ይዘን የፕሮግራሙ አዘጋጅና አቅራቢዎችን የአዲሱ አበበና እኔም አሉላ ከበደ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። ቀዳሚው የዓለም ዜና ነው፣ እንዳትሄዱ። እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ትላንት ከሻምቡ ወደ ነቀምቴ ከተማ ሲጓዝ የነበረ የሕዝብ ማመላለሻ አውቶቡስ ተገልብጦ የአስራ ሰባት ሰዎች ሕይወት ማለፉን የሆሮ ጉድሩ ወለጋ ኮሚኒኬሽን ጽሕፈት ቤት ገልጿል። የጽሕፈት ቤቱ ኃላፊ አቶ ደሳለኝ ተረፈ ለቪኦኤ እንዳሉት አደጋው የደረሰው አውቶቡሱ ከሃምሳ በላይ ሰዎችን አሳፍሮ ካራ የተባለ የምስራቅና ሆሮ ጉድሩ ወለጋ አዋሳኝ ቦታ ላይ ሲደርስ ነው። የአደጋው መንስኤ እየተጣራ ቢሆንም ተሽከርካሪው የአገልግሎት ጊዜው ያለፈበትና የቴክኒክ ችግርም የነበረበት ነው ተብሏል። በአደጋው ሹፌሩና ረዳቱን ጨምሮ አሥራ ሰባት ሰዎች ሲሞቱ አደጋው በደረሰበት አካባቢ የነበሩ ሰዎችም ሕይወት አልፏል ተብሏል። የተጎጂዎች አስከሬን በቤተሰብ መወሰዱን የተናገሩት አቶ ደሳለኝ ብዙ ሰዎችም ቆስለው በነቀምቴ እንዲሁም አካባቢው ላይ በሚገኙ ሆስፒታሎች እየታከሙ ነው ብለዋል። ዘጋቢያችን ናኮር መልካ ነው ዜናውን ከነቀምቴ ያደረሰን። ከጅቡቲ ወደ አዲስ አበባ የሚወስደው መንገድ አዋሽ አካባቢ መዘጋቱ ተገልጿል። ከዘጠና በመቶ በላይ የሀገሪቱ ገቢና ወጪ ንግድ መተላለፊያ የሆነው ይህ መስመር የተዘጋበትን ምክንያት በተመለከተ የተለያዩ ምክንያቶች ቢነገሩም አፋርና ኢሳ ከተጋጩባቸው ሦስት ቀበሌዎች የአፋር ክልል ልዩ ኃይል እንዲወጣ መደረጉን በመቃወም ነው የሚሉ እንዳሉ ነዋሪዎች ይናገራሉ። በሌላ አካባቢ አፋሮች ላይ ጥቃት ስለተፈጸመ ነው የሚሉም አሉ። በመቶዎች የሚቆጠሩ መኪኖች አዋሽ ኬላ አካባቢ ቆመው እንደሚገኙ በስፍራው ከሚገኙ ሰዎች ማረጋገጥ ተችሏል። አዲስ ቸኮል ዝርዝሩ ልኳል። በአፋር ክልል ያለው ሀገር አቋራጭ መንገድ ተዘግቶ የወጪና ገቢ ጭነት የሚያጓጉዙ ተሽከርካሪዎች እንዲሁም ከምስራቅ ኢትዮጵያ ወደ አዲስ አበባ ከአዲስ አበባ ወደ ምስራቅ ኢትዮጵያና ከትግራይ ወደ መሀል ሀገር እየተጓዙ የነበሩ ተሽከርካሪዎች መቆማቸውን ተጓዦች ለአሜሪካ ድምጽ አስታውቀዋል። አቶ አንዱ አለም የተባሉ የድሬዳዋ ገቢዎችና ጉምሩክ ሰራተኛ የሚሄዱበት መኪና አፋር ክልል ኬላ ላይ ከ አራት ሰዓት ጀምሮ እንደቆመ ነው ይላሉ። አዋሻ ወደ አፋር መገንጠያ መስቀለኛ መንገድ የለችም። ቲዋ መንገድ እዛ እጅጋ ነው የቆም ነው። አራት ሰዓት አካባቢ ነው የቆም ነው በትንሹ መቶ መኪና ይሆናል። ወደ ፊት መቁጠር አይቻልም። እኛ እኔ እኛ ከመጨረሻዎቹ ወደ አፍር ማስራ ምናም መኪኖች መሀልም ወደፊት ብዙ መኪና ጫፉ ጋር ብዙ ነው እኛም ተገንጥሎ ደግሞ ወደ አፋር ሎጊያ ብዙ የቆመ መኪና አለ። መንገዱን የዘጉት አፋሮች እንደሆኑ ቢነገርም ይህን የሚያስተባብረው አካል ማንነት ግን ማወቅ አልቻልንም። በተጓዦች ላይ የሰብአዊ ጥቃት እንዳልተፈጸመ ተጓዦች ይገልጻሉ። ሆኖም ከአካባቢ ሙቀት ከፍተኛነት ጋር በተያያዘ በተለይ ሴቶችና ሕጻናት እንግልት እንደደረሰባቸው ነው የሚነገረው የምስራቅ ኢትዮጵያ ተጓዦችና የሀገሪቱ ገቢ ምርቶችን የያዙ በመቶዎች የሚቆጠሩ የጭነት ማመላለሻ ተሽከርካሪዎች በቆሙበት አዋሽ ኬላ አካባቢ መጀመሪያ ላይ ሁሉም መደብሮች ተዘግተው የነበረ ቢሆንም ሙቀት እየጨመረ ሲሄድ ግን መደብሮች ተከፍተው ተጓዦች ምግብና ውሀ እየገዙ እንዲጠቀሙ መፈቀዱን ነግረውናል። መንገድ ለመዝጋት መንስኤው በአፋር ክልል የሚገኙትና አብዛኛ ነዋሪዎቻቸው ኢሳ ሶማሌዎች የሆኑባቸው ሶስት ቀበሌዎች ከሶስት ዓመት በፊት ወደ ሶማሌ ክልል ልንቀላቀል የሚል ጥያቄ ማንሳታቸውን ተከትሎ የሆነ ነው። በወቅቱ በአካባቢው ደማፋሳሽ ግጭት እንደነበረ በተለያዩ መገናኛ ብዙኃን ሲዘገብ ነበር። አፋሮች ሶስቱ ቀበሌዎች ሶማሌነታቸው ታውቆ ላለፉት ውስጥ አራት አመታት በአፋር ክልል ስር ራሳቸውን በራሳቸው እያስተዳደሩ ነው ቢሉም የእሳ ሶማሌዎች ግን የሶማሌ ክልልን እንቀላቀል መጀመሪያውንም በአፋር ክልል ሲሆን ነው ተገቢ አይደለም ይላሉ። የፌዴራል መንግስት ግጭቱን ለማርገብ የአፋር ክልል ልዩ ኃይል ከነኚህ ሶስት ቀበሌዎች እንዲወጣ መወሰኑ የችግሩ መንስኤ እንደሆነ ነው የሚነገረው። የመንገድ መዝጋት አድማውን የሚደግፈው የአፋር ክልል ተወላጁ አቶ መሀመድ ሙመድ የአፋር ልዩ ኃይል ከራሱ ክልል እንዲወጣ መወሰኑ ክልሉ የአፋር አይደለም ከማለት የተለየ አይደለም ይላል። ይሄ እኮ የአፋር ክልል ነው፣ የአፋር ፖሊስ ነው፣ ሰላም አስከባሪ ነው። ከእነሱ ጋር የኖረ እኮ ነው፣ አብሮ የነበረ የኖረ እኮ ነው። የአፋርን ባንዲራ ሲያቃጥል ነው እንጂ ግጭት የተነሳ እነሱ ጋር ያለው ፖሊስ እኮ ነው፣ እነሱን ሲጠብቅ የነበረ ነው እንጂ ሌላ ነገር አይደለም። ለማለት ያክል ነው። አሁን ልዩ ኃይል በመውጣት አንደኛ ክልላችን የእኛ እንዳልሆነ ያሳየናል። የእኛ በሀገራችን በመሬታችን ላይ መቶ ሰፍሮ እንደ ማንኛውም ስታያ መኖር ትችላለህ፣ የፈለግከውን ሀብት ማፍራት ትችላለህ። ቦታው ግን ይዞታው ግን የአፋር ነው። ነው የአፋር ክልል ልዩ ኃይሎች የግጭቱ መነሻ ከሆነው ከገዳማ የተወጥቶ በርታ ወደ ተባለች አጓራባሽ ቀበሌ እንደሄደ የአይን ማኞች ገልጸዋል። አፋሮች እዚያ ያለቆሙ ተጓዦች ድምጻችን ይሰማ የሚሉ ወረቀቶችን እያደሉ እንደነበር ሰምተናል። አቶ መሀመድም ሆኑ ሌላኛው አስተያየት ሰጫችን አቶ ከድር የአፋር ክልል ልዩ ኃይል ወደ ሶስቱ ቀበሎች እንዲመለስ ከተደረገ ወዲያውን የመንገድ መዝጋት አድማው እንደሚያቆሙ ይናገራሉ። በጉዳዩ ላይ መከላከያና የአፋር ክልል መንግስትን አስተያየት ለማካተት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮነይ ድሬዳዋ አድማጮች፣ አሁን በደረሰን ዜና አዋሽ ላይ የታገቱት መንገደኞች እዚያው ማደራቸው የማይቀር ይመስላል። በአሁኑ ሰዓት ለሕፃናትና ሴቶች ማደሪያ ምንጣፍ እየታደለ ነው ተብሏል። ነገም ሁኔታውን እንከታተላለን። በቄለም ወለጋና ምዕራብ ወለጋ ዞኖች የመንግሥትና የግል ባንኮች በታጠቀ ኃይል መዘረፋቸውንና አራት የባንክ ሠራተኞች መታገታቸውን ናኮር መልካ ከነቀምቴ ያድርሶናል። ትናንት ከቀኑ አምስት ሰዓት ገደማ የታጠቁ ኃይሎች በቄለም ወለጋ ዞን ገባሮቢ ጫንቃ፣ ቄቤና፣ መቻራ ከተሞች ባንኮች ላይ ዝርፊያ መፈጸማቸውን አቶ ቢሊሱማ ዱፌራ የተባሉ የዓይን እማኝ ተናግረዋል። እነዚህ የታጠቁ ኃይሎች በኦነግ ስም የሚንቀሳቀሱ እንዳሉበት አቶ ቢሊሱማ ተናግረዋል። በገባ ሮቢ ከተማ 18 የሚሆኑ እነዚህ ታጣቂዎች ገንዘቡን በኩንታል ጭነው እንደሄዱም አስረድተዋል። ታጣቂዎቹ በዚሁ የንግድ ባንክና ኦሮሚያ ሕብረት ሥራ ባንክ ስራ አስኪያጆችና ገንዘብ ያዦችን በአጠቃላይ አራት ሰዎች አግተው በመኪና ይዘው ሄደዋል ተብሏል። የቄለም ወለጋ ጸጥታ ጽሕፈት ቤት ኃላፊ ስለ ጉዳዩ ተጠይቀው ባንኮች መዘረፋቸውን እንደሚያውቁ፣ ለሥራ ጉዳይ ከአካባቢው በመራቃቸው ግን የተሟላ መረጃ እንደሌላቸው ተናግረዋል። በተመሳሳይ ሁኔታ በምዕራብ ወለጋ ዞንም ባንኮች መዘረፋቸውንና የመንግሥት መሥሪያ ቤቶች መውደማቸውን የዞኑ ዋና አስተዳዳሪ አቶ ገመችስ ተመስገን ለቪኦኤ ተናግረዋል። እሳቸው እንዳሉት ማንነቱ ያልታወቀ የታጠቀ ኃይል በስድስት ወረዳዎች በአስር ባንኮችና አንድ የብድርና ቁጠባ ተቋም ላይ ትናንት ከቀኑ አስር ሰዓት በኋላ ዘረፋ ፈጽሟል። በአራት ወረዳዎች የሚገኙ ሰላሳ ሰባት የመንግሥት ተቋማትን በእሳት አቃጥሏልም ተብሏል። መንግሥት ሁኔታውን ለመቆጣጠርና የንጹሐን ዜጎችን ሕይወት አደጋ ላይ እንዳይወድቅ ጥንቃቄ እያደረገ ተጠርጣሪዎችን በመያዝ ላይ ነው ያሉት አስተዳዳሪው፣ ዛሬና ትናንት በቤጊ ወረዳ በሄሊኮፕተር ጥቃት ተፈጽሟል ተብሎ በማኅበራዊ ድረገጽ ላይ የሚወራው መሠረት የሌለው ዜና ነው ብለዋል። መከላከያ ኃይሉ ከታጠቀ ኃይል ጋር የተኩስ ልውውጥ እያደረገ መሆኑን ግን አልካዱም። የኦሮሞ ዲሞክራቲክ ፓርቲ ጽህፈት ቤት የሕዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንዳ ትናንት ከቪዮኤ ጋር በነበራቸው ቆይታ በክልሉ እየተከሰቱ ለሚገኙ የሰላም እጦትና አለመረጋጋት ኦነግን ተወቃሽ አድርገዋል የኦነግ ቃል አቀባይ አቶ ቶሌራ አደባ በበኩላቸው በምዕራብ ኦሮሚያ እየተከሰተ ካለው የባንክ ዝርፊያ የኦነግ ታጣቂዎች እጅ አለበት ብዬ አላምንም የስም ማጥፋት ካልሆነ በስተቀር ብለዋል ኦነግ አሁንም ቢሆን ከመንግሥት ጋር በአስመራ የደረሰው ስምምነት ተግባራዊ እንዲሆንና ለሰላም መስፈን ከመንግሥት ጋር ለመሥራት ዝግጁ እንደሆነ ለአሜሪካ ድምፅ ተናግረዋል በተመሳሳይ ሁኔታ በምዕራብ ወለጋ ኢናንጎና ጉሊሶ ወረዳዎችም ባንኮች መዘረፋቸውን የዞኑ የጸጥታ ጽሕፈት ቤት ገልጿል። የተወሰደው የገንዘብ መጠን ግን ለጊዜው አለመታወቁንና ዘራፊዎቹ የታጠቁ ግለሰቦች ናቸው ከማለት ውጪ ማንነታቸውን ከመግለጽ ተቆጥቧል። በኢናንጎ ከተፈጸመው ባንክ ዝርፊያ በተጨማሪ የሌሎ አሳቢ ወረዳ አስተዳደር የኦሮሞ ዲሞክራቲክ ፓርቲና ግብርና ጽፈት ቤቶች በእሳት መቃጠላቸውን የወረዳው አስተዳዳሪ አቶ ጂሬኛ መላኩ ለቪኦኤ ተናግረዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ በምዕራብ ኦሮሚያ የሚንቀሳቀሰው የኦነግ ታጣቂ ቡድን የባንክ ዝርፊያ እንደፈጸመ የሚነገረው እንዲሁም የኦነግን ስም ለማጥፋት ካልሆነ በስተቀር ከእውነት የራቀ ነው ብለዋል። ኦነግ ከመንግስት ጋር አስመራ ላይ የደረሰው የሰላም ስምምነት ተግባራዊ እንዲሆንና አሁንም ከመንግስት ጋር አብሮ ለመስራት ዝግጁ መሆናቸውን ገልጸዋል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ኃላፊ ለማ፣ ይቅርታ፣ የኦሮሚያ ክልላዊ መንግስትን ኮሚኒኬሽን ጉዳዮች ኃላፊ ለማግኘት የተደረገ ጥረት ለዛሬ አልተሳካም። የኦሮሞ ዴሞክራቲክ ፓርቲ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ በዚሁ ሳምንት ለቪኦኤ ከሳቸውና ከኦነግ ቃል አቀባይ ጋር ባደረገው በምዕራብ ኦሮሚያ ለሚታየው አለመረጋጋትና ህገወጥ እንቅስቃሴዎች ኦነግን ተጠያቂ እንደሚያደርጉ መግለጻቸው ይታወሳል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ጋዜጠኛ ጀማል ካሾጊን የገደሉ ሰዎች በፈጸሙት ወንጀል ለፍርድ እንዲቀርቡ የሳውዲውን አልጋወራሽ ሞሐመድ ቢን ሳልማንን እንጠይቃለሁ ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ካሾጌ የተገደለው ባለፈው ጥቅምት በኢስታንቡል የሳውዲ ቆንስላ ጽሕፈት ቤትን በጎበኝበት ወቅት መሆኑ ይታወቃል። በወቅቱ ከሳውዲ የተሰጠው ምላሽ ጋዜጠኛው ጉዳዩን ፈጽሞ ከቆንስላው በሰላም ወጥቶ ሄዷል የሚል ነበር። ኋላ ግን ካሾጊ በብልሹ ሲሉ በገለጹት አሰራር ሳቢያ እዚያው ቆንሲላ ውስጥ መገደሉን ባለሥልጣናቱ አምነዋል። ቱርክ የዋሽንግተን ፖስት ጋዜጠኛው እንዲገደል ትዕዛዙ የተላለፈው በከፍተኛ የሳውዲ አመራር ነው ብትልም የአልጋ ወራሹ እጅ እንደሌለበት የሳውዲ መንግሥት አስተባብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሚሰሩት ለሩሲያ ፕሬዚደንት ቭላዲሚር ፑቲን ወይንም ከሩሲያው መሪ ጋር ለአምስት ጊዜ ያደረጉትን የግል ውይይት ምንነት ደብቀዋል ተብሎ የቀረበውን ዘገባ ውድቅ አድርገዋል። ትናንት ማታ የፎክስ ኒውስ ጋዜጠኛ ጄኒ ፒሮ በቀጥታ አሁንም ሆነ ቀድሞ ለሩሲያ ሰርተው እንደው ላቀረበችላቸው ጥያቄ ፕሬዚደንት ትራምፕ ሲመልሱ እንደሚመስለኝ ከዚህ ቀደም ይህን የመሰለ በጣም አዋራጅ ጥያቄ ቀርቦልኝ አያውቅም። ሩሲያውያንን ብትጠይቂ እኔ በእነርሱ ላይ ከዚህ ቀደም ከነበሩ የአሜሪካ ፕሬዚደንቶች ሁሉ ጠንካራ መሆኔን ይነግሩሻል ብለዋል። የፌዴራሉ ፖሊስ ባለሥልጣናት መርማሪዎች ፕሬዚደንቱ አውቀው ወይም ለሞስኩ ተጽዕኖ ተንበርክከው ለሩሲያ ይሰራሉ ሲል ዘኒውዮርክ ታይምስ ጋዜጣ ላቀረበው ዘገባ ሲመልሱ ነው። ሚስተር ትራምፕ ይህን አስተያየት ትላንት የሰጡት በመጨረሻም እስራኤል በቅርቡ ሶሪያ ውስጥ ያካሄደችው የአየር ድብደባ ኢላማ ያደረገው የኢራንን ጦር መሣሪያዎች ነው ብለዋል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጠቅላይ ሚኒስትሩ በዛሬው የካቢኔ ስብሰባ ላይ ባደረጉት በዚሁ ንግግራቸው ባለፉት 36 ሰዓታት የእስራኤል አየር ኃይሎች ደማስቆ ዓለም አቀፍ አውሮፕላን ማረፊያ የሚገኙ የኢራንን የጦር መሣሪያ ግምጃ ቤቶች ደብድበዋል ብለዋል። አድማጮች ለሰዓቱ ያለን ዜና የሆኑ ለራዲዮ መጽሔት ዝግጅት ተመልሰናል። አድማጮች የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደንን በመጽሔት ጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ኑረሽ እዩ በቃ ጨለማነህ ብለሽ እኔን ስትተቺ፣ ዘለሽ አትጠግቢ ስቀሽ አትሰለቺ። ወርሃ ጽጌ ነው ዓመት ሙሉ ላንቺ ደሞ በየቀኑ ፋሲካ ነው ኖሮሽ። ያለም ሰቀቀኑ ሩቅ ነው ለጆሮሽ የፍጥረት ሰቆቃ ለጋ ነው አእምሮሽ ገላሽም ነው ጮርቃ ሌላም አልልሽም ኖረሽው በቃ። በየጎዳናሽ ላይ አደይ የሚያነጥፍ በየዛፉ ቅርፊት ስምሽን የሚጥፍ በስቶልሽ ፈልቶልሽ አንቺን የሚያሽሙንሙን ቀምስሾ አታውቂም የብቻነት ሸክሙን። አዎ መፈቀር መታጀብ ከኔክታር ይጥማል፣ ግን ደግሞ ይገጥማል በተወደሱበት አንደበት መነቀፍ ውብ ገላ ጠብቆ እርጥብ ንፋስ ማቀፍ። አንዳንዴ ይገጥማል የማይሰምር ምኞት የማያልቅ ጥበቃ ሌላም አልልሽም ኖረሽ እዩ በቃ አንቺ ደስታ ወዳጅ በለምለም ማጸድ ውስጥ ቢራቢሮ አሳዳጅ፣ ኑሮ የምትታይሽ እንደ ጣዖስ ቀለማ፣ እንዳትሸወጂ ባዝማሪዎች ዜማ፣ በሸንጋዎች ቃላት። ሕይወትም እንደ ጃርት የእሾህ ቀሚስ አላት። ተድላም ካዘን ጋር ያልፋል በፈረቃ ከሳቅ በስተጀርባ ይሰለፋል ሲቃ። ሌላም አልልሽም ኖርሽ እዩ በቃ ኑረሽ እዩ በቃ ገጣሚ በእውቀቱ ስዩም ለኦፕቲሚስቶች ሲል የእንግሊዝኛ ቃል ደባልቆ መጪውን በብሩህ ገጹ ማየት ወይም መጠበቅ ለሚወዱ ላላቸው በሽልማት የሳምንተ ምርት ግጥም ዝግጅታችንን ጀምረናል ወርሃ ጽጌ የአበባ ወር ስፕሪንግ ጣዖስ በሚያምር ኅብረ ቀለማት የተዋበች ወፍ ፒኮክ ሲል እግርጌ ማስታወሻውን ማስፍሯል። በእውቀቱ ገጣሚውን በእውቀቱ ስዩምን ለግሩም ግጥሙ አመስግነን የምሽቷን ቀዳሚ ዜማ እናስከትል። አጀብ፣ ጉድ የሚያሰን ውስጥን፣ የሚነካ ቃል የቀለለበት ውበት አነለከ ተደስቼል የው ወዳጄ ልመካ በፍቅሩ ሰምሮለች ነፍሴን እያለካ Man <speaking in foreign language> ዮሐንስ ናት እናመሰግናለን። አሁን ሰባ ሦስት ዓመቱ ነው። ከተቆረቆረ ጥንስሱ እርግጥ ከዚያም ይቀድማል። አሁን እንደ አውሮፓውያን የዘመን አቆጣጠር ታህሳስ 21 1945 ዓ ም ታህሳስ 12 1938 እንደ ኢትዮጵያን አቆጣጠር ተቆርቁሮ ሚያዝያ 8 1946 እንደ አውሮፓውያኑ አሊያም መጋቢት 30 1938 ዓ ም በኢትዮጵያ አቆጣጠር ሥራ ጀመረ። በዕድሜው አንጋፋ ይሁን እንጂ በአቋሙ ዘመናዊ ነው። አረንጓዴ ቢጫና ቀይ መታወቂያው ነው። በአጭሩም የኢትዮጵያ በሚለው መጠሪያው ተለይቶ ይታወቃል። የኢትዮጵያ አየር መንገድ እጅግ የላቀ ብቃት ማስመዝገቡ በሁለተኛው ዓለም ጦርነት መገባደጃ፣ ቀዳማዊ ኃይለ ሥላሴ ኢትዮጵያን ለማዘመን ከያዙት ግዙፍ አገራዊ ውጥን አንዱና ቀዳሚ መሆኑም ይነገራል። መሆኑን ዛሬ በምን ደረጃ ላይ ይገኛል? የአየር መንገዱን ረዥም ዓመታት ጉዞ፣ የስኬቱን ምስጢሮችና ፈተናዎቹን በስፋት በተከታታይ ፕሮግራሞቻችን እንቃኛለን። ባለብዙ ብዙ ዝናው አየር መንገድ አሰራር ተንጸባርቀዋል ሲሉ ከቀድሞ አሁንም በሥራ ላይ የሚገኙ አንጋፋ አብራሪዎቹ የቀረቡ ክሶችና የአየር መንገዱን ምላሽም እናካትታለን። የሚበልጡን የአየር መንገድን ታሪክ ስኬቶቹን ጭምር ማየት እንሞክራለን። ወደ ኋላ ሄደን በታሪክ ያለው እናያለን ግን ለአሁን መነሻ የሚሆነን አየር መንገዱ አሁን ያለበት እናንተም ባለፉት ጥቂት ዓመታት ውስጥ እየተመለከታችኋቸውን የምታስታውሱበት ይሆናል። ሰባ ሶስት አመታት እንዳስቆጠረ አንጋፋ ብቻ ሳይሆን ዘመናዊ መሆኑን አረንጓዴ፣ ቢጫ፣ ቀይ መታወቂያው ነውና እሱን የሚያውለበልም መሆኑን በዚህ ውስጥ በኢትዮጵያ የትኛውም ድርጅቶች ውስጥ ያልታየ ስራ የሰራ መሆኑን በአግባቡ ይህን ሁሉ እናደርሳለን። ተወዳጅ አየር መንገድ ነው። በኢትዮጵያን ብቻ አይደለም፣ በአፍሪካ በዓለምም ፉክክር ውስጥ ሊገባ የሚችል በደህንነት መስተንግዶ፣ በፓይለቶች ብቃት ይሄ ሁሉ ሆኖ አልፎ አልፎ ደግሞ አንዳንድ ችግሮች ይሰማሉ። በአየር መንገድ ውስጥ ከዚህ ዘመናዊ መስሪያ ቤት ውስጥ ዘመናዊ ያልሆኑ አሰራሮች ይሰማሉ። ለምሳሌ ሰውን በማንነት መቅጠርም ሆነ ማባረር በዚህ ጉዳይ ላይ ደግሞ ተደጋጋሚ ክስ እንደመጣበት ይሰማል እና በአንድ ወቅት ግን የአየር መንገዱ ኃላፊዎች እነ ካፕቴን ዮሐንስ ወልደማርያ፣ እነ ካፕቴን አሰፋ የመሳሰሉ አየር መንገዱ አንድን ሰራተኛ በማንነቱ ቀጥቶ ወይንም ደግሞ በጡረታ እንዲገለል ገፋፍቶ በሳጭቶ አያውቅም የሚል ነገር ሲናገሩ ይህንን የሰሙ ሰዎች እንዴ፣ በማንነታችን ችግር የደረሰብን ሰዎች እኮ በህይወት ያለን ምስክሮች ነን። ይሄንንማ ማለፍ ተገቢ አይደለም መስተካከል አለበት እድል ይሰጠን በሚል እኛ ዘንድ ጥያቄው መጣ መልካም መልካሙን ጎን እናወራና እችን ነጥብ ግን ምን ደረሰበሁት ማለታችን አይቀርም ከማስተዋወቅ እንጀምር ሙሉ ስማቸውንም ያበረሯቸውንም አውሮፕላኖች ማን እንደሆናችሁ አድማጮች እንዲረዱ በሚያስችል መልኩ እሺ ከሁሉ በፊት ይሄን እድል ስለሰጣችሁኝ በጣም ነው የማመሰግነው ምክንያቱም ለረዥም ጊዜ ይዤው የነበረውን እንደውም ትቼው ላልሰው የነበረውን ነገር ለመናገር እድል ማግኘቴ በጣም ደስተኛ ነኝ። ብርሃኑ ወልደ ስላሴ ይባላለሁኝ። ካፕቴን የገባሁት በኢትዮጵያ አቆጣጠር በአስራ ዘጠኝ መቶ ስልሳ ስድስት ዩኒቨርሲቲ ጀመር አድርገን አንድ ጓደኛዬ ካፔሉ ልሚባል ይዘን ሄዶ እዛ ፈተና ተፈተንኩ። እዛ ውስጥ አንድ አመት ከዘጠኝ ወር ወር ከአስር ወር እንደቆየን ከትምህርት ቤቱ ለበረራ የሚያበቃንን መረጃ ይዘን አስራ ዘጠኝ መቶ ስልሳ ስምንት ዓመተ ምሕረት ገባ። ከዳኮታ ፍላይት ኢንጂነር ጄት ላይ ሶስተኛ አብራሪ ማለት ነው። ፍላይት ኢንጂነር እሱ የቤንዚንና የመብራቶችን ምናምን የሚቆጣጠር ነው። አሁን ቀርቷል እሱ። በአሁኑ ሰዓት ሁለት አብራሪዎች ብቻ ናቸው የሚኖሩት፣ ዋናው አብራሪና ረዳት አብራሪ። እዛ ላይ ሰባት መቶ ሰባትና ሰባት መቶ ሀያ የሚባሉ ከዛ በኋላም ሰባት መቶ ሀያ ሰባት ከዛ በኋላ ሰባት መቶ ሀምሳ ሰባት እነሱ ላይ እንደ ረዳት አብራሪ ሆኜ እንግዲህ የመሄጃ እርከኑ እንደዛ ነው። ረዳትነት ካለቀ በኋላ የሚወሰዱ ፈተናዎች አሉ። በዛ ላይሱክስ የሚሉት አውሮፕላን የካናዳ ሀገር የሚሰራ እሱ ላይ ካፕቴን ሆኜ ጀምሬ የዲስትሪ ካፕቴን፣ ከዛ በኋላ የቦይንግ ሰባት መቶ ሀያ ሰባት ካፕቴን ከዛ የቦይንግ ሰባት መቶ ሀምሳ ሰባት ወይም ሰባት መቶ ስልሳ ሰባት ካፕቴን ሆኜ አየር መንገዱን ለሰላሳ ሰባት አመት ከዘጠኝ ወር በበረራ ዓለም ደግሞ እንግዲህ ወደ ሰላሳ ዘጠኝ አመት ከአምስት ስድስት ወር ቆይቼ እድሜም ለጡረታ ያበቃኝ ነበረ። ነገር ግን መንግስት በነጋሪቱ ጋዜጣ በሰጠው መሰረት አስፈላጊ ናቸው ብሎ የሚያምንበትን መስሪያ ቤቱ በአሁኑ ሰአትም ብዙ ነጮች የሚከራመሱበት እዛ ላይ እስከ መጨረሻው የያዝኩት የመብረሪያ ፈቃድ እስኪያልቅ ድረስ ማለትም ተጨማሪ አምስት አመት መብረር ሲችል ነገር ግን በአንዳንድ ምክንያቶች አየር መንገድ ውስጥ በተፈጠሩ ሁኔታዎች ስራውን አቁሜ ጡረታዬ እንዲከበርልኝ አድርጌ አሁን የሚገኘው በጡረታ ላይ ነው። እግዚአብሔር ይስጥልን ካፕቴን ብርሃኑ። ሌላው እንግዳችን እርስዎም ራስዎንና የበረራ ልምዶን እንዲሁ ያስተዋውቁን። እሺ። አንተ ሆነኝ ሞገድ ካፕቴን በአየር መንገድ ከአስራ ዘጠኝ መቶ ሰማንያ ዓመተ ምህረት እስከ ሁለት ሺህ አስራ ሰባት ድረስ በሰላሳ ሰባት ዓመት ሰርቻለኝ አየር መንገዱ ብርሃኑ እንደገለጠው ከላይ እስከ ታች ትሬኒንግን በመጨረስ እስከ ቦይንግ ሰቨን ሲክስ ሰቨን ሰቨን ፋይቭ ሰቨን ድረስ ጠሪያለሁ። በማላውቀው ምክንያት ትሪፕል ሰቨን እና ሰቨን ኢት ሰቨን አበረሉ። በማላውቀው ምክንያት ነው ያሉት። አዎ፣ ምንድን ነው ኦክቶበር ፊፍቲን ቱ ታውዘንድ ቴን፣ እንደ አውሮፓ አቆጣጠር ጥቅምት አስራ አምስት ተመድ ነበር ለትምህርት ወደ ሲያትል እንዲሄድ ግን አልሄድኩም። ሀያ ቀን ያህል ሲቀረው አንዷ ጸሐፊ ደውላ ትሬኒንግ ተሰርዟል አለች። ትክክል ትባላለች። እዛ የፍላይት ኦፕሬሽን ጸሐፊ ነች። ትክክል እሺ። ለምንድን ነው የተሰረዘው ስላት፣ አላወቅኩም ንገሪው ነው የተባልኩት አለች። ከዛ ያው ተሰረዘ። ቢሮ ህጅ ስጠይቅ ግዴታ የለብንም የማስተማር በሚል ያው ተሰረዘ ዋናው ፖይንቱ ሪችል፣ ሰብን ና ሰብን አልበረስኩም ለማለት በልምዶ በአገልግሎት ዘመኖ ሶፍተኛ አብራሪ እንደመሆነው ግን የማብረር እድል ነበሮ። ስልጠናውንም እንዲያካሄዱ የተፈለገው በዚያ ምክንያት ነው፣ ለአድማጮች ግልጽ ለማድረግ መግቢያችን 73 ዓመት ወደ ኋላ ተጉዘን አንስተን ብዙ እንዳጓጓን እገምታለሁ። ሁለቱ እንግዶቻችን ካፕቴን አንተው ነኝ ና ካፕቴን ብርሃኑ ግን ብዙ ሳይናገሩ ነው ያስቆም ናቸው። ለምንድነው ይህን ያረግነው? አንደኛ ነገር የመጀመሪያ ነው። መቼ እንደጀመሩ እንዴት እንደጀመሩ ና ለአሁኑ ላሉበት ህይወት ያበቃቸውን ምክንያት ጠቆም አርገው ነው ያቆሙ። ለማስታወቂ ያህል ነው ማስታወቂያ ይረዳል። አድማጭ ምክንያቶቹን ለማወቅ ይጓጓል፣ ይፈልጋል ብለን እናስባለን። ሰፊ ውይይት ነው የምናደርገው። ወደ ኋላም ተመልሰን ታሪክም ስለምንመለከት ጊዜው የፈቀደውን ያህል በሕይወት ያሉ የአየር መንገዱን መሪዎች እንዴት አድርገው የተሳካለት ድርጅት ለማቋቋም በቃ ምን ፈተናዎች ነበሩት፣ ብዙ ጥያቄዎች እናነሳለን። አድማጮች እንደገለጽ ነው ለማስታወቂ ያህል ብቻ ነው። ሌሎች የመስኩ ባለሙያዎች የዛሬም የትላንትን የምናካትታለን። ቀጠሮ እንያዛል። መልካም እሁድን ወይም ራዲዮ መጽሔትን ሳንጠብቅ ባዘቦቱ ቀንም እናሰማው እንችላለን እና አድማጮች እንድትከታተሉ እንጋብዛለን። ጥቂው የሙዚቃ ሰው ሙላቱ አስታጥቄ ያቀነባበረው ነው የእሱ ነው ስልቱ። ኢትዮ ጃዝ እንደምታውቀው ዛሬ አይነተኛ የሙዚቃ ስልት ሆኗል። እዚህ ዩናይት ስቴትስ የሚገኙ ሌሎች ታዋቂ ኢትዮጵያውያን ሙዚቀኞች በመድረክ የሚጫወቱበት ፈለገህ የምትሄድበት ኢትዮ ጃዝ ስታለ፣ ይሄ ግን ለየት ወዳለ ቦታ ይወስደናል። ከዚህ ቀደም በራዲዮ መጽሔት እንግዳ አርገናቸዋል። በካሊፎርኒያ የሚኖሩ እድሜያቸው ከአስር ያልዘለለ ሁሉ አለበት ታዳጊ ኢትዮ ጃዝ ባንድ በሚል ነው የተሰየሙት። ሰዓት የሰማኔው ዜማ ቀደም ብለን እንደጠቀስነው የእውቁ ሙዚቃ ቀማሪ የሙላቱ አስታጥቄ የከርሞ ሰው ነው። ከጥቂት ዓመታት በፊት ብሮክን ፍላወርስ በተሰኘ ሲኒማ ላይ የፊልም ሙዚቃ ለመሆንም የበቃና የተመረጠ ነው። ለሁሉም ታዳጊዎችን ሙዚቀኞችና የሙዚቃ መምህሮቻቸውን እናመሰግናለን። የደማሙን ብዕረኛ የእውቁን ገጣሚ ደራሲና ጸሐፊ ተውኔት መንግሥቱ ለማን ሕይወትና ሥራዎች ያዘሉ ወጎች ሊሰሙ ቀጠሮ ይዘንም አልነበር? ስትሉ ጥያቄዎቻችሁን ላደረሳችሁን የመጽሔት ታዳሚዎች በሙሉ አዎ የቀደሙት በሚል ያስተዋወቅ ነው። እኛን የቀደመ ዘመን ቱባዎቻችንን እና ሥራዎቻቸውን የሚያስታውሱ ቅንብሮች የመጀመሪያ ዝግጅት አዘገየንባቸው እንጂ አሁን አዘገየን እንጂ አልዘነጋንም። ምክንያት ወቅታዊ ርዕሶች ናቸው። ይቅርታ እንጠይቃለን። እናም በመጪው የራዲዮ መጽሔት ደግሞ እንደሚቀርብ ደግሞ ተስፋ እናደርጋለን፣ ቃል እንገባለንም። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አዎን አሁን ሰዓቱ የንጉሥ ያቅልሎ መስኮት የሚከፈትበት ነው። የዛሬ መስኮቴ ሲከፈት ቀዳማዊ ኃይለ ሥላሴ ኮከበ ጽባሕ ትምህርት ቤት ይመጡ ነበር። አቶ አማረ በካርማይክል ጊዜ መቼም ካርማይክል በጣም ይወዳቸዋል፣ ያከብራቸዋል ትምህርት ቤት እያዞረ ሲያስጎበኛቸው፣ ለመሆኑ የአገሪቱን መሪ ትከሻ አቅፎ ይዞ ትምህርት ቤቱን የሚያስጎበኝ የትምህርት ቤት ዲሬክተር አይታችሁ ታውቃላችሁ? ማን ይናገር የነበረ እንደ ጉልላት ልጅ እንዳማረ ልላችሁ ነው። ትከሻቸውን እስከ መያዝ ደርሶ እያስረዳ እንደ ወዳጅ ሲያስረዳቸው ያኔ የእልፍኝ አስከልካዮች ሰው እሺ እያሉ ምን እስኪያደረግ ነው የምንጠብቀው? ሲሉ ጠቀስ ያ ተውት ተውት እያሉ በፍቅር ነው ተውት። እሱ በፍቅር የሚያስረዳው እንደዛ እያለ የሚያስረዳቸው ስለነበረ በእውነት በጣም ይወዷቸዋል። እሱም ይወዳቸዋል፣ እሱ እሳቸውም ይወዱታል። በዛ አይነት ስለሆነ በእሱ ጊዜ ይመጡ ነበረ። በእኔ ጊዜ ግን አልገጠመኝም። ግን ግን አንድ ጊዜ የሆነው ምንድን ነው ገና ኮከበ ጽባህ እንደተመደብኩ የመጀመሪያው ዓመት ላይ አዲስ ተማሪዎች የመቀበል ነገር መጣ። ኮከበ ጽባህ ትምህርት ቤት ደግሞ በጣም የሚመረጥ ስለሆነ ከእንጦጦ፣ ከጉለሌ፣ ከለገሀር ከየትም ህፃን ልጅ ይዘው ይመጡና ለማስገባት ይሞክራሉ። ከአርማይ ከል አሜሪካኑ የሆነ እንደሆነ በሉ ይልና መምህራን ይመርጥና ሰባት አመት ያልሞላው ልጅ አልቀበልም ይልና ጥርሱን እያያችሁ ወላጅ እንግዲህ ኧረ ስድስት አመቱ ነው ሰባት አመቱ ነው እያሉ ስለሚዋሹ እንዲገቡላቸው። ይህን ስለሚያውቅ በሉ ጥርሱን እያያችሁ እያለ በዛ የፈለገውን ያስገባል፣ ያልፈለገውን ሂዱ ሲል በሰላም ይሄዳሉ። እኔ ስመጣ አሁን ወላጅ ሁሉ በሙሉ ከንቶጦ ከጉለሌ ከለገሀር ከማይመጡት የለም። ከሁለት ሺህ በላይ አንዱ ሁለት ልጅ አንዱ ሶስት ልጅ እያያዘ መጥቶ ልግባ ይላል። አሁን የሰባት አመት ልጅ እግዚአብሔር ያሳያቸው የሰባት አመት ልጅ ከእንጦጦ ወጥቶ መጥቶ አሁን እናንተ ልታስተምሩ ነው ይሆናል? ይሄ ነገር አይሆንም። የሰባት አመት ልጅ ከዚህ አካባቢ ነው እንጂ ሊገባ የሚችለው ከእንጦጦ ወጥቶ መጥቶ በሁለት ሰዓት እዚህ ድረሱ ሲባል እንደገና ችግሩን መረዳት አለባችሁ በሚል ምን አረኩኝ? የአካባቢውን እድሮች፣ የቀበሌ የፍርድ ቤት እንትሮች በቀበሌ ነበሩ አስተዳዳሪዎች፣ እነሱን ጠርቼ ኳስ ሜዳ ላይ እዛ ጠረጴዛ መካከል ላይ ይደረጋል። እዛ ተማሪና ወላጅ ይቆማል። ታውቁታላችሁ ወይ? እዚህ አካባቢ የለም፣ እዚህ አይደለም ሲባል ልጁን ይዞ ይሄዳል። የቀረው እዛ አካባቢ በእድር በምን የሆነ ይመጣል። ከዛ ከአምስት መቶዎቹ ደግሞ እንደገና እንዲሁ እያል እያጣራል። በእውነቱ ያለን አንድ መቶ ቦታ ብቻ ባለፈው ዓመት ከተመረቁት ተማሪዎች ባለው ክፍት ቦታ መቶ ቢበዛ ሁለት መቶ ብቻ ሲሆን አምስት መቶዎቹ ተጣርተው ለዚህ ሲበቁ እንግዲህ የምላድርግ ከዛ ከአምስት መቶ በላይ የሆኑት ሁለት ሺህ የሚሆኑት ወላጆች ቦታ የለኝም ስል ሁሉም ተመሳይተው በቀጥታ ተነስተው ግቢ ማጃሪጋ ወወከጉለሌ መጡት። ከጉለሌ ከእንጦጦ ከምን የመጡት በሙሉ ወላጆች እኔንም ተቆጥተው ሄሎ በቀጥታ ንጉሰ ነገስቱ ጋር ግቢ ታላቁ ቤተ መንግስት ችሎት ላይ እያሉ ጃንሆይ አቤት ብለው ገቡ። ያስገቧቸዋሉ። ምንድን ነው አሉ። እሽም በፈገግታ ነው የተቀበሏቸው። ነገሩ ገብቷቸዋል። ደርሷቸዋል። ቦታ ሞልቶ ዛሬ አሁን ዱሮ እየለመኑ የኪስ ገንዘብ እየሰጡ ብስኩት እየሰጡ ያስተማሩት ዛሬ ፈልጎ መጥቶ እንደዚህ ቦታ ጠበበኝ ብሎ ሲመጣ በፈገግታ ነው በልባቸው የተቀበሉት። አሏቸው ይኸውና አንድ እዛ እንዲህ ያለ ሰው ቦታ የለም ብሎ መለሰ። እንዲህ ያለ እንዲህ ያለ ብሎ አለት። ሁሉም በየታ ይናገራል። ትምህርት ሚኒስቴር ሄዳችኋል እዛዴር ነው በሎ ስርዓቱ የተበጀው። ትምህርት ሚኒስቴር ምን ሊሠራ ነው? ሄዱ ትምህርት ሚኒስቴር ይሏቸዋል። እሺ፣ እና ትምህርት ሚኒስቴር ይሄዳል። ከዛስ አቶ አማረ፣ ከዛ በኋላ እንግዲህ በየትምህርት ቤት ሁላችንም ያንን ጥረት ለመቋቋም ወዳጆችን እያስተባበር እኛም ኮከበ ሰባት ክፍል በብሎክ የታሰርተን እያቃለን ሄድ። አመሰግናለሁ አቶ አማረ። የሚቀጥለው አስራ አምስት ቀን ሰው ይበላል። My mother, is አድማጮች በሀገር ደረጃ ከዚህ ቀደም የነበሩና ዛሬ ያሉ አሰራሮችና አነጋጋሪ ርዕሶች የሚቃኙበት ክፍለ ጊዜ ነው። በወታደራዊ ደርግ ሥርዓት የነበረው የደህንነት አሰራር ምን ይመስል ነበር? በሚል ኦታዋ ካናዳ ነዋሪ ከሆኑ አንድ የቀድሞ ከፍተኛ የደህንነት ባለሥልጣን ጋር የተጀመረ የራዲዮ መጽሔት ወቅት በምሽቱ ቅንብሩም እርሱን የተከተለውን የኢህአዴግንና በሽግግር ላይ ያለውን አዲስ አስተዳደር ያለፉ ጥቂት ወራት አሰራሮች፣ ይዞታና ቀጣይ ገጾች መልከት ወደሚያድርገው ይሸጋግራል። እንግዳችን አቶ ጌታቸው ተፈራ በዘመነ ደርግ የደህንነት ሚኒስትሩ የቅርብ ረዳት ወይም ሁለተኛ ሰው የጽህፈት ቤት ኃላፊ ነበሩ። የያኔው የደህንነት አሰራር ምን ይመስል እንደነበር በቀጥታና በዝርዝር ነው የተወያየ ነው። በዚያ በቀደመ ቃለ ምልልሳችንም መገባደጃ የተነሳና በንጥልጥል ያደረ ጥያቄ ነው የምንደረደረው። አቶ ጌታቸው በመረጃ የተደገፉን ይህን መሰል ድምዳሜዎች ዛሬ ወደኋላ መለስ ብለን ስንመለከት ቀድሞ የመረጃ ድርጅቱ ሲደርስበት እርምጃዎች ተወሰዱ እንደው ከዚህ ጋር አያይዘው ሊመልሱ ይችላሉ። እርምጃ አለመወሰድ ብቻ ሳይሆን ካለመወሰዱ የተነሳ የኢትዮጵያ ሁኔታ እየተዳከመ፣ በዚያን ጊዜ የኤርትራ የነጻነት ታዋጊዎች ተደጋጋሚ ድል ማግኘት አልፎ ተርፎም አገር ውስጥ የሰማንያ ሶስቱን የመሰለ መፈንቅለ መንግስት ሙከራ፣ በመጨረሻም ደርግ ጀኔራሎቹ እየከዱት ይባላል እየተዳከመ ሄደው እርምጃ ይወሰዳሉ። ይህ ሁሉ እየሆነ ደህንነቱ ምን ይሰራ ነበር የሚል ጥያቄ ያነሳሉ። እንግዲህ ሮሉ ሮሉን ነው ማወቅ። የአንድ ደህንነት ሮል መረጃዎችን መሰብሰብ የተሰበሰቡ መረጃዎች አናላይዝ አድርጎ ደቁሶ አጥንቶ ጨምቆ ሊሆን የሚችሉ ነገሮችን ከመፍትሄ ሀሳቦች ጋር ማቅረብ ነው። ደህንነት ስራ እርምጃዎችን መውሰድ የዛ የፕሬዝዳንቱ ፋንታ ነው። ይህን በሚመለከት ግን እንደተባለው ችግሮቹ ከጊዜ ወደ ጊዜ እየሰፉ የበለጠ እየተወሳሰቡ የእኛም የማድረግ አቅም የዛኑ ያህል እየቀነሰ በውስጥም ያለው የህዝብ አመለካከትና ድጋፍ ደግሞ እንደዚህ እየተቦረቦረ እንደመጣ በተደጋጋሚ ሪፖርቶች ይቀርባሉ። አንዱ ትልቁ ለምሳሌ የመረጃ ስብስብ የሚያተኩረው ይሄ ፓብሊክ ኦፒኒየን ወይም የህዝብ ድምፅ የምትለው ራሱ መሰራታችን የሆነው ህዝብ ራሱ ከጊዜ ብዛት የተነሳ እየሰለቸ በመንግስት የነበረው ድጋፍ እየቀነሰ ከእለት ወደ እለት እናቴን ያገባ ሁሉ አባቴ ነው አይነት ነገር ወደሚል ደረጃ ላይ ደርሶ ጥላቻው እየጨመረ ሲመጣ ይሄ ሁሉ ሳይቀር ይቀርብ ነበር። እርምጃም ባለመወሰዱ በተለይ በሊደርሽፑ መካከል ላይ የመከፋፈል እና የመጓተት ሁኔታ ሲመጣ ይቀርቡ የነበሩ የመረጃ ሁኔታዎች አክሽን ሳይወሰድባቸው ሽባ የመሆን ኢናክሽን እየጨመረ ሲመጣ ቅድም እንደተባለው ጠላት እየገፋ ኢንተርናሽናልን በተፈጠረ ኃይል አሰላለፍ እኛ የኮሰስንና የመነመንን ስንመጣ በእነሱ በኩል የበለጠ ድጋፍ እያገኙ ስትራቴጂክ አድቫንቴጅ እየመጡበት ደረጃ ላይ መድረስ እንደዚህ እርምጃ ያለመወሰዱ ውጤት እኮ አንዱ መግለጫው የተባለው ወታደራዊ መፈንቅለ መንግስት ሙከራው ራሱ እኮ አንዱ መግለጫ ነው። እሺ ብዙዎቹ ጀኔራሎች ያለው የውጊያ ሁኔታ ይሄን ይመስላል፣ ያለው የኃይል አሰላለፍ እንደዚህ የሆነ ነው፣ ይህንን ነገር መጨረስ ያለብን በዚህ ኃይል ብቻ ስላልሆነ መፍትሄ ይፈለግ ብለው ጮኸው ያ ሁሉ ሁኔታ ሰሚ ስላላገኘ እኮ መጨረሻ ላይ የወሰዱት እርምጃ ነው። እና ከዚህም አኳያ ብናየው ለማለት ከዚሁ ጋር በተያያዘ አንድ ጥያቄ ና አንሳ ቀደም ሲል በተላለፈው ውይይት ላይ ስለ ሰላሙ ጉዳይ አንስተው ነበረ። በምን በምን ተለያያችሁ? የሰላሙን ጉዳይ እስቲ ገፋ አድርገው ይንገሩን። እነማን ምን አሉ? እነማን ነበሩ ዋና ዋና የሰላሙን ጉዳይ ተዋናዮች? ሲፈርስ ደግሞ ለመፍረሱ ምክንያት ናቸው የሚባሉ መልካም የተደረገው የሰላም ጥረት የቆየ ነው። ብዙ ክፍል በሚስጥራዊ ግንኙነት ላይ ይደረግ የነበረ ሲሆን ከተወሰኑት ጋር ይሄ የሚስጥራዊ ግንኙነቱ ሲገፋበት ቆይቶ መጨረሻ ላይ ወደ ይፋ ሊገለጽ መጥቷል። በተለይ ወሳኝ ከሆኑት ከሻቢያ ና ጀባሀብ ና ከቺፔሌስ ጋር የደረጉት ግንኙነቶች ከሌሎቹም ጋር የነበረው ጠቅለል ባለ መልኩ ሲታይ ሁሉም ያነሷቸው የነበሩት ነገሮች ውይይቱ ሶስተኛ ታዛቢዎች በሚገኙበት መካሄድ አለበት አንድ ሁለተኛ ውይይቱ መጀመሩ በይፋ መገለጽ አለበት ሶስተኛ ውይይቱ አለምንም ቅድመ ሁኔታ መካሄድ አለበት የሚል ከሁሉም ተቃዋሚ ቡድኖች በኩል ሊቀርቡ የነበሩ ሀሳቦች ናቸው በኢትዮጵያ መንግስት በኩል ደግሞ የነበረው አንድ የኢትዮጵያን አንድነት መቀበል ለውይይቱ መጀመር ወሳኝ ነው የሚል ፕሪኮንዲሽን ነበረ፣ ቅድመ ሁኔታ ነበር፣ ቅድመ ሁኔታ ነበር። ሁለተኛው ውይይቱ ተካሂዶ አንድ የተወሰነ ነጥብ ላይ እስኪደረስ ድረስ ውይይቱ በይፋ አይገለጽም በሚስጥር መካሄድ ነበረበት የሚለው ሁለተኛው ነው። በሶስተኛ ደረጃ ደግሞ የነበረው የሶስተኛ ወገን ኢንቮልቭመንት በምንም አይነት መልኩ የሚፈቀድ አይሆንም። ችግራችን የውስጥ ችግር ነው። በእኛና በእናንተ መካከል ላይ በቀጥታ ተገናኝተን በምናደርገው ድርድር ሁኔታውን መቋጨት እንችላለን። ሶስተኛ ወገን ግን እንዲገባ ፍላጎት የለንም የሚል ነው። እነዚህ ሶስት ሁኔታዎች ረጅም ጊዜ የፈጀ እሰጥ አገባ ተካሂዶባቸዋል። ውሎ አድሮ ግን ሁኔታዎች እየከፉ የነበረው አድቫንቴጅ ለተቃዋሚዎች እያጋደለ በመጣበት ሰዓት ላይ አንቀበልም ያልነውን ሶስተኛ ወገን ወደ መቀበል ውይይቶቹንም እንደዛው በይፋ የማድረግ ሁኔታ ላይ እየተገደድን የደረስንበት ጊዜ ነበረ። እና መሰረታዊ የነበሩት የልዩነት ነጥቦች እነዚህ ናቸው። ተቃዋሚ ግን ተወያዮች ከደርግ ጋር የተወያዩት እነማን እንደሆኑ አንድ፣ ሁለት፣ ሶስት ብሎ መጥቀስ ይቻላል ሚቻል ከሆነ እና ደግሞ ስምምነቶቹን የሚያፈርሱት ወገኖች እነማን ናቸው? በምን ምክንያት ነው? ይሄን ይሄን ነው እንግዲህ ብዙ ሰው ይሄ ፕሮግራም ያለፈው ከተላለፈም በኋላ በጥያቄ መልክ የቀረቡልን ህዝባዊነት ግንባር በኩል አቶ አላሚን መሐመድ ሰይድ አቶ መሐመድ ሸሪፍ እነ አቶ ሀይል የወለደ ተንሳይ እነ ኤርሚያስ እነዚህ እነዚህ በቋሚነት ህዝባዊ አርነት ግንባርን ወክሎ የተገኙ ሲሆን አትላንታ ላይ ተደርጎ በነበረው ግንኙነት ከዚህ ቀደም በኢትዮጵያ የውጭ ጉዳይ ሚኒስትር የአፍሪካ መምሪያ ኃላፊ ሆነው ሲሰሩ የነበረው ዶክተር አማረ ተክሌን አንድ ደግሞ ስሙንም አላስታውሰው የኢትዮጵያ የባህር ኃይል ባልደረባ የነበረ እነዚህ ሰዎች በሻእቢያ በኩል ነበሩ። በኢትዮጵያ በኩል አትላንታ ላይ በነበረው ሁኔታ የነበሩት የቡድኑ መሪ ዶክተር አሻግሬ ናቸው። ከሳቸው ጋራ ሌሎች የነበሩት አምባሳደር ጥበቡ በቀለ፣ አቶ ቢሊሊ ማንደፍሮ፣ ኃይለማርያም ጎሹ፣ አቶ ፍስሀ ይመር እነዚህ እነዚህ እና ሁለት የደህንነት አባላት እዚህ ተገኝተዋል። ከዛ በፊት የኢትዮጵያን ልኡካን ይመሩ የነበሩት በሚስጥር በተደረገ ግንኙነት ላይ ዶክተር አለሙ አበበ ኮይል ተስፋ ወልደ ስላሴ እና ዶክተር አሻግሬ እና ሁለት የደህንነት አባላት ነበሩ። ከኢኤልኤፍ ጋር የተደረገው ግንኙነት ላይ ደግሞ የመጀመሪያው ግንኙነት በኮይል ተስፋ ወልደ ስላሴ መሪነት ዶክተር አሻግሬ ግለጡ አባል ሆነው ከኤርትራ አንድ ሰው እና ሁለት የደህንነት አባሎች ነበሩበት። ይሄ ከኢኤልኤፍ ጋር ይደረግ የነበረው ግንኙነት ወደ በኋላ ላይ ሲዳብር መሪነቱን አቶ ሸዋንዳኝ በለጠ ወስደውታል አቶ ዶክተር አሻግሬ አባል ሆነው ኮሎኔል ቃለ ክርስቶስ አባይ አቶ ሳህሎ ና አቶ ፍስሃ ዘውዴ ደግሞ በአባልነት እንዲገኙበት ተደርጓል ከቲፒኤልኤፍ ጋር የነበረውን ዶክተር አሻግሬ በመሪነት ዶክተር ንጉሴ አየለ ኮሎኔል ቃለ ክርስቶስ አባይ አቶ ሳህሉ አቶ ፍስሃ እና ሁለት የደህንነት አባላት ነበሩና በዚህ ሁሉ ውይይት ላይ ኢንቮልቭ አድርገው የነበሩ ሰዎች እነዚህ ነበሩ። ጀብሃ የሚባለው የዚህ የኤርትራ ሊብሬሽን ፍሮንት የሚባለው ነው። ወልደስላሴ በመሪነት ዶክተር አሻግሬ ግለጡ በአባልነት፣ አንድ ኤርትራዊ ከኤርትራ ክፍለ ሀገር እና ሁለት የደህንነት አባላት ነበሩ። የት የት ነበር የተካሄደው? ይን ከእነሱ ጋር ሮም ነበር የመጀመሪያው ግንኙነት የተደረገው ሮም ላይ ነው። ከዛ በኋላ በአቶ ሸዋንዳ በለጠ መሪነት ካርቱም ላይ ተደጋጋሚ ግንኙነቶች ተደርገዋል። ቀደም ሲል አቶ ጌታቸው የኢትዮጵያ አንድነት ቢሉ ግን አሁን በዚያን ጊዜ ሻቢያ የኢትዮጵያን አንድነት ይደግፍ ነበር የሚሉ አሉ። ይሄንን እንዳለ ይዘውልኝ ደግሞ ሻቢያና ወያኔ በያኔ አጠራሩ ወይም እስካሁንም ወያኔ የሚለው አሉ። ኢህአዴግን አንድ ክፍል አብረው ሰርተዋል። ቀይ ኮከብን እንኳን እስከ ማፍረስ የደረሰ ኃይል ነበራቸው ወያኔና ሻቢያ ይባላል። ያን ያህል ትብብር ኖሯቸው አሁን ግን በምን ሁኔታ ላይ እንዳሉ ይታወቃል። እንደው ይሄን ሁኔታ እስቲ ይግለጡልን። እንዴት ነበረ? ኢትዮጵያስ የአንድነት በሻቢያ ይደገፍ ነበር። በኋላ ደግሞ አብሮ የነበረ ሁኔታ ለመንፈርሶ እዚህ ደረሰ። በሻቢያና በቲፒኤልኤፍ መካከል ላይ እንደተባለው የጋራ ጠላት በሚል በኢትዮጵያ መንግስት ላይ በነበራቸው አመለካከት በጋራ አብረው ይሰሩ ነበረ የጋራ ኦፕሬሽን ያካሄዱ ነበረ። ለዚህም ማስረጃ የሚሆነው በቀይ ኮከቡ ለገባ አብዮታዊ ዘመቻ ጊዜ የተከበበውን የናቅፋን እንትን እንዲጨናገፍ ያደረገው ከቲፔሌፍ ወርውሮ የሄደው ወደ አራት ብርጌድ በላይ የሚሆን ኃይል ነው። ይህን ያህል የጠበቀ ግንኙነት ነበራቸው። በኋላ ላይ ግን በተለይ ሻቢያ ከኢትዮጵያ መንግስት ጋር በሚያደርገው ግንኙነት እኛን አሳልፎ ሰጥቶ እሱ ተስማምቶ ሊገባ ነው በሚል በወያኔ በኩል ከፍተኛ ፍራቻ ስለነበረ፣ አንድ ሁለት በኃይልም ቁጥራቸው እያደገና እየበዛ ስለመጣ ሻቢያን የመገዳደር ሁኔታ ስለነበረ በመካከላቸው ላይ የተነሱ ችግሮች ነበሩ። እነዚህ ችግሮች ምንድን ናቸው? ዋነኞቹን ብቻ ለመጥቀስ ያህል አንደኛ በኢትዮጵያ መንግስት ባህሪ ላይ በወያኔዎች በኩል ወታደራዊ መንግስት ፋሽስት ነው የሚል አቋም ሲኖራቸው፣ በሻእቢያ በኩል ግን የነበረው ፋሽስት የሚለውን ሁኔታ ሳይቀበሉ እንደው ወታደራዊ ጁንታ ነው የሚል አይነት አመለካከት ነበረ። ሁለተኛው በሶቪየት ህብረት ላይ የወሰዱትም አቋም እንደዛው ይለያያል። በወያኔዎች በኩል የሶቪየት ህብረት ሶሻል ኢምፔሪያሊስት ነው የሚል አቋም ሲኖራቸው፣ በሻእቢያ በኩል ግን ከ ሶቪየት ህብረትም ጋር መልካም ግንኙነት ስለነበራቸው ይህንን አቋም አይቀበሉም ነበረም። በሶስተኛ ደረጃ በወታደራዊ እንቅስቃሴና ስትራቴጂም ላይ እንደዚሁ ልዩነት ነበራቸው። ወያኔዎቹ የሚሉት ሻእቢያ በናቅፋ ዙሪያ ላይ የተከልሉ መቀመጡ የሚያመጣው ለውጥ የለም፣ ና ከናቅፋ ወርዶ ህዝብን ተደባልቆ ህዝብን ይዞ መዋጋት ያለበት፣ ወታደራዊ ስትራቴጂያቸው አያዋጣም በሚል እንደዚ አይነት አቋም ነበራቸው። ከዚህ ሁሉ ግን በሻእቢያ እና በወያኔ መካከል ከፍተኛ የሆነ መቃቃር የፈጠረው በብሔረሰቦች ችግር አፈታት ላይ የነበረው አቋም ነው። ይሄ ምን ማለት ነው? ወያኔዎቹ ከመሰር- ከመሰረቱ ሲጀምሩ እንደ ዛሬው ኢትዮጵያን እንይዛለን ሳይሆን፣ በፕሮግራማቸው ላይ በማስተማሪያ ጽሁፋቸው ላይ ሁሉ ያስቀመጡት ብሔረ አጋዚ አክሱማይት መንግስት የሚባለው እንመሰርታለን ከኢትዮጵያ እንገነጠላለን ነው እንጂ ኢትዮጵያን ይዘን እናስተዳድራለን የሚል አቋም አልነበራቸውም። በዚህም የተነሳ እያንዳንዱ ብሔር የራሱን እድል በራሱ ወስኖ ከኢትዮጵያ መውጣት ይችላል የሚል አቋም ነበራቸው። አሁን ስልጣን ከያዙም በኋላ የመጣው የአንቀጽ ሰላሳ ዘጠኝ የዛ መሰረታዊ እምነት ኤክስቴንሽን ነው። ይሄ ሲሆን በኤርትራኖቹ በኩል ይሄ ሀሳብ ራስ ምታት ነው የሆነው። ለምንድ ነው ይሄ የሆነው? ኤርትራ ውስጥ የሚገኙት የቀይ ባህር አፋሮች ከፈለጉ ኢትዮጵያ ውስጥ ከሚገኙ አፋሮች ጋራ፣ ከፈለጉም ጅቡቲ ከሚገኙ አፋሮች ጋራ፣ ካልፈለጉም በራሳቸው ተገንጥለው መኖር ይችላሉ የሚል አቋም ቲፔሌ ፋን ተባርቋል። ይሄ በሻቢያ በኩል ያልተወደደበት ምክንያት አለ። የኢትዮጵያን አንድነት በመደገፍ ሳይሆን አፋር እንደ አፋርነቱ ከሌሎች አፋሮች ጋር የሚሄድ ከሆነ ኩናማም እንደዚሁ ወደ ኢትዮጵያ የሚሄድ ከሆነ የኤርትራን አይደንቲቲ ያጠፋብናል። ኤርትራ ኩናማ እንደ ኩናማ፣ አፋር እንደ አፋር፣ ብሌን እንደ ብሌን፣ ሳሁ እንደ ሳሁ ሳይሆን የነበረው የቅኝ አስተዳደር የኤርትራዊን አይደንቲቲ ዴቨሎፕ እንዲያደርጉ አድርጓል እንጂ በተናጠል የሚያደርጉት እንደዚህ አይነት ነገር አይኖርም የሚል ከፍተኛ የሆነ እንትን ነው የነበራቸው። በዚህ ምክንያት ነው ሻቢያዎች የብሔሮችን የመገንጠል ነገር የማይደግፉት የኤርትራን አይደንቲቲ ለመጠበቅ ነው እንጂ የኢትዮጵያን አንድነት ፈልገው አይደለም። በኢትዮጵያ ውስጥ የምናያቸው የተለያዩ የተቃዋሚ ቡድኖች የኤርትራን መሬት ያልረገጡ፣ ለኤርትራ ያልሰለጠኑ፣ በመሳሪያ ያልታጠቁ የኤርትራን ተቃዋሚዎች ብሪጅ አድርገው ከአረቡ አለምና ከምዕራቡ አለም ጋራ ግንኙነት ያልፈጠሩ ማንም የለም። እና ይሄም የሚያሳይህ የኢትዮጵያን አንድነት ፈልገው ኤርትራኖች ያደረጉ ሻቢያ ያደረገ የሚለውን ሳይሆን የኤርትራን ናሽናል ኢንቲቲ ለመጠበቅ ይህንን አቋም መውሰድ ስለተፈለገ የመጣ ነገር ነው እና መሰረታዊ አይነቱ ሻቢያ የኢትዮጵያን አንድነት ደግፎ ሳይሆን የራሱን የኤርትራን መንግስት ኤርትራ የሚለውን ነገር ለመጠበቅ የወሰዱት ሁኔታ ነው። ግን አንድ አጭር ነገር ነው መለስ ብለው፣ ይሄ ሁሉ ድርድር የሰላም ውይይት ሲደረግ ተስፋ ነበር፣ አቶ ጌታቸው ተስፋ ነበረ። ምንድን ነው ተስፋው መሰለ? ጦርነቱ ይህን ያህል ጊዜ ተራዝሞ በርካታ የሰው ህይወት ጠፍቶበታል፣ በርካታ ንብረት ወድሟል። በእነሱም በኩል ከአንድም ሁለት ሶስት ጊዜ አስመራን በከባድ መሳሪያ ቀጠና ውስጥ ከተው ኤርፖርቱን አካባቢ እስከ መምታት የደረሱበት ደረጃ ላይ ነበር። ያን አካባቢ በአየርም በባህርም ከፍተኛ ውጊያ የሚካሄድበት ስለሆነ ዋርዞን ነው በሚል የኢንሹራንስ ዋጋ ሁሉ ሰማይ እንዲ ያደረጉበት ጊዜ ነበረ። ለድል ተቃርበናል ብለው ይወሰኑበት ጊዜ ነበር። በእኛም በኩል እንደዚሁ ከዛ ሁሉ ከበባና ትርምስ ውስጥ ወጥተን እነሱን እስከ ናቅፋ ድረስ የመክበብና እንደውም በቀይ ኮከብ አብዮታዊ ዘመቻ ጊዜ ዶክመንት የማቃጠልና ንብረቶቻቸውን ይዘው የመሸሽ ሁሉ ደረጃ ላይ ተደርቶ ነበር። በእነዚህ ምክንያት የተረዳነው ነገር ቢኖር በተለይ በዚህ በውይይቱ ላይ የምናደርገው ድርድር በነበረው አሰስመንት ዋን ቱ ዋን በነበረው ኮንታክት ላይ እንደተረዳ ነው። እነሱም የሚሉትን ነጻነት በኃይል እንደማያገኙ እኛም ደግሞ እንደፈለግን እኛን ተጽዕኖ አሳርፈን ቀድሞ በነበረው ሁኔታ የኤርትራን መጠበቅ እንደማንችል በሁለታችንም በኩል ግንዛቤ ተደርቶ ነበር። ያሳይ የነበረው ሁኔታ ምን ላይ ነበረ? እነሱንም ፌስ ሴቪንግ በሆነ መልኩ የነበራቸውን የፌዴራል ስትራክቸር በጠበቀ መልኩ ሁኔታውን ለመፍታት ተስፋ ነበረው። አቶ ጌታቸው ቀደም ብለው ከሚያነሷቸው ሀሳቦች ጋር የተያያዘ ጥያቄ ላንሳ። ውይይት ሲጀመር ሶስተኛ ወገን እንዲኖር፣ ውይይቱ እንደተጀመረ ይፋ እንዲደረግ፣ ምንም አይነት ቅድመ ሁኔታ እንዳይኖር የሚል መነሻ በቀረበበት የኢትዮጵያ መንግስት ሶስቱንም ያልተቀበለው ይመስላል። ከእርሶ ገለጣ ቢያንስ ሁለቱን በጊዜያዊነት ሶስተኛ ወገን የሚለውን ደግሞ ጨርሶ አልተቀበለም። ሁለቱ አገሮች ዛሬ ያሉበት ሁኔታ ላይ ሆነው ሲመለከቱ ሊሳካ ይችል የነበረበት እድል ይታዩታል። በኢትዮጵያ መንግስት ሊወስደው ይገባ የነበረ ሌሎችም ወገኖች በአንጻሩ ሊያዩት ይችሉ የነበረ ሁኔታ ይታዩታል። ሁኔታዎች አሉ። አየ መቼም በድርድር ሳይንስ የኔጎሴሽን ሳይንስ ውስጥ የራሱ የሆነ መርህ አለው፣ የራሱ የሆነ የፕሮሲጀር ሂደት አለው፣ የራሱ የሆነ የአቀራረብ ስልት አለው። እና እነዚህን ነገሮች በአንድ በኩል አስቀምጠህ ሁለተኛው ነገር በኢትዮጵያ መንግስት በኩል ችግሩን በሰላም ለመጨረስ የተወሰደ የስትራቴጂ አማራጭ ሆኖ ቀርቦ ነበር ወይ የሚለውን ለመመለስ በጣም ይከብደኛል። ምክንያቱም አንድን ችግር በሰላም ለመጨረስ ስትወስን ኮሚትድ መሆን አለብን። ይሄ ችግር ሊያልቅ የሚችለው ሊፈታ የሚችለው በዚህ መልኩ ነው። ይሄ ሊጨብጠው የሚገባ ግብ ነው ብለህ ያለህን ሀይል ሪሶርስ ሁሉ ያንን ነገር ተግባራዊ ወደ ማድረግ ደረጃ ላይ እንዲያተኩር ማድረግ ነበረበት። በዚህ በኩል ስመለከተው በኢትዮጵያ መንግስት በኩል የሰላም ሁኔታው እንደ ስትራቴጂያዊ አመራይ ተደርጎ አለመወሰዱን አሁን ላይ በሚገባ መናገር ይችላለሁ። ይሄ ለምን አልሆነም የሚለውን ለማየት በሞከርኩበት ሰዓት አንደኛ የፖለቲካ አመራሩን ይዘውት የነበሩት ሰዎች በሙያ ስልጠናቸው ወታደሮች ናቸው። ወታደራዊ ስልጠናን እና የገባውን ቃለ መሐላ የፈጸመውን ነገር ስትመለከት የእናትን ሀገር የግዛት አንድነት መጠበቅ፣ የህዝብን ሰላም ማረጋገጥ፣ ለዚህም ውድ ህይወቴን አሳልፌ ይሰጣለሁ የሚል ግዳጅ ቃል ኪዳን የገባ ሀይል ነው። ይሄ ሀይል ተደራድሮ በፊት ከነበረው ከሚያውቀው የኢትዮጵያ አንድነት ውጪ በፌዴራል ቅርጸ መንግስት ኢትዮጵያን መስጠት ማለት ሀገርን መሸጥ ነው። የሀገርን የግዛት አንድነት ማፍረት ነው ይሄ በእኛ ጊዜ እንዴት ይሆናል የሚል እንዲህ አይነቱ ከፍተኛ ችግር ነበረባቸው አንዱ ሁለተኛ የጣልነው ስርአት የፊውደሉ ስርአት ፌዴሬሽንን አፍርሶ ኢትዮጵያን በዚህ መልኩ ያዋሃደው ሀይል እኛ ከጣልነው በኋላ እንዴት አድርገን ነው ያንን እኛ መልሰን እንደገና ይሄንን የምናደርገው የሚል ባይንህ የማታየው ውስጥ ግን በስሜታቸው ነገሮችን እንዳይረዱ፣ እንዳይገናዘቡ እና እዛው ላይ ስቲክ አድርገው እንዲቆዩ ስላደረጋቸው ይሄንን የሰላም አማራጭ እንዳይወስዱ ምክንያት እንደሆነ በቅርበት ከማያቸው ነገሮች ላይ እዛ ግንዛቤ ላይ ደርሻል። በግሎ ግን ሲመለከቱ በብዙ መቶ ሺዎች ያለቁበት ጦርነት እንደመሆኑ በርካታ ጦርነቶች ናቸው የተካሄዱት። ዛሬ ሁለት የሆኑትን ሀገሮች ኢኮኖሚ አድቋል፣ ማህበራዊ ግንኙነቶችን አውቋል። ያደረሰው ጉዳት በሰላሳ አመት ውስጥ መጠኑ እንደው መግለጽ ከሚችለው በላይ እንደመሆኑ በተለይ ደግሞ በደህንነቱ ሲሰራ እንደነበረ ሰው ሲያዩ ሌላ አማራጭ፣ ሌላ መንገድ ሊሞከር ይችል ነበር ይላሉ። ቅድም ያሏቸውን መሰረታዊ ልዩነቶችም ወታደሩ ስልጣኑን የያዘው ፖለቲካውን የሚመራበትና የሚመለከተው አቅጣጫ የተለያየ መሆኑን ከግምት አስገብቶ ይሄ ሁሉ ጥፋት ሊድን ይችል ነበር ወይ? ዛሬ አገሮቹ ከደረሱበት ሁኔታ መቅረት ይችል ነበር ወይ? እንግዲህ ከአቶ ጌታቸው ጋር የጀመርነው የጀመር ንበልኝ አልተገባደደም፣ ጀመር ነው እና በተቻለ መጠን ራዲዮ መጽሔት፣ ቀንም ሳንጠብቅ በአዘቦቱ እንደሚቻል ለማቅረብ እንሞክራለን። አድማጭም እንደሚጠብቅ ተስፋ እናደርጋለን። የሚያጓጉ ብዙ ርዕሶች ተዳሰዋል። የዚያን ዘመን ምናልባት የማይታወቁ ብዙ ነገሮች የነበሩበት ነው እና ፈታ ፈታ ብለው እድልና አጋጣሚ እንደፈቀደው መሰማት ጀምረዋል። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ አጠናቀቅን። ውድ አድማጮች፣ ለደህና አደሩ ስንብት ከማጠቃለያ ዜናው ንባብ በኋላ እንመለሳለን። እስከዚያው ግን አድማጮቻቻቸው ላይ ማጠቃለያ ዜናዎችን አሰማለሁ። ትላንት ከሻምቡ ወደ ነቀምቴ ከተማ ሲጓዙ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ተገልብጦ የ17 ሰዎች ሕይወት ማለፉን የሆሮ ጉድሩ ወለጋ ኮሚሽን ጽፈት ቤት ገለጸ። የጽፈት ቤቱ ኃላፊ አቶ ደሳሌን ተረፈ ለቪኦኤ እንዳሉት አደጋው የደረሰው አውቶቡሱ ከ50 በላይ ሰዎችን አሳፍሮ ካራ የተባለ የምስራቅና ሆሮ ጉድሩ ወለጋ አዋሳኝ ቦታ ላይ ሲደርስ ነው። የአደጋው መንስኤ እየተጣራ ቢሆንም ተሽከርካሪው የአገልግሎት ጊዜው ያለፈበትና የቴክኒክ ችግርም የነበረበት ነው ተብሏል። በቄለም ወለጋና ምዕራብ ወለጋ ዞኖች የመንግስትና ግል ባንኮች በታጠቀ ኃይል መዘረፋቸውና አራት የባንክ ሠራተኞች መታገታቸው ተዘግቧል። ትናንት ከቀኑ አምስት ሰዓት ገደማ የታጠቁ ኃይሎች በቄለም ወለጋ ዞን ገባ ሮቢ፣ ጫንቃ፣ ቄቤና መቻራ ከተሞች ባንኮች ላይ ዝርፊያ መፈጸማቸውን አቶ ቢሊሱማ ዱፌራ የተባሉ የአይንም ማኝን ተናግረዋል። እነዚህ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን አራት ሰዓት በ22 በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን ዚላ ያበቃ ነገ ሰኞ ከምሽቱ ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራሙን ካቀነባበረችልን ብርሃን ኃይሉ ጋራ የራዲዮ መጽሔት አዘጋጅ